ኤርትራ ጦሯን ከትግራይ ካላስወጣች ማዕቀብ ሊጣልባት ይችላል ሲሉ አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ተናገሩ። የሰላም ስምምነቱን ተከትሎ እርዳታ ወደ ትግራይ በመግባት ላይ ይገኛል። የሰዓቱን የዓለም ዜና ተከትሎ በሚቀርቡት የዕለቱ አቪረስና የመጽሔቱ ትንታኔ ክፍሎች ዝርዝሩን ይዘን እንቀርባለን። ረቡዕ ህዳር 7 2015 ዓ ም ጤና ይስጥልኝ። እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምሽቱ አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱ ደግሞ ቢል ብራድሊ ነው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። የሰዓቱን የዓለም ዜና የሚያሰማን ታዲያ ደረጀ ደስታ ነው። በቅድሚያም ዜናዎቹን። መልካም ምሽት፣ ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። በኢትዮጵያ መንግስትና በህወሓት መካከል የሰላም ስምምነት መፈረሙን ተከትሎ ዓለም አቀፍ የሰብአዊ እርዳታ ወደ ትግራይ በመግባት ላይ ይገኛል። ትናንት በሁለት ቃጫኝ መኪኖች አስቸኳይ መድኃኒት እንዲሁም ሌሎች አስፈላጊ የሕክምና የቀዶ ሕክምና ቁሳቁሶችን ወደ መቀሌ የላከው ዓለም አቀፍ ቀይ መስቀል ኮሚቴ ዛሬ ወደ ሽሬ የሙከራ በረራ አድርጓል። ድርጅቱ በትዊተር ገጹ ላይ ባሰፈረው መልእክት በሰሜን ኢትዮጵያ ግጭቱ ከተጀመረ ከሁለት ዓመት በኋላ የመጀመሪያውን የሰብአዊ እርዳታ በመጫን በረራ ማድረጉን በምስል አስደግፎ አስታውቋል። የዓለም የምግብ ፕሮግራም በበኩሉ እርዳታ የያዙ መኪኖች ከሰኔ 2014 ዓ ም ወዲህ ለመጀመሪያ ጊዜ በጎንደር አድርገው ማይጸብሪ ደርሰዋል ብሏል። አድማጮች፣ የዚህ ዝርዝር ዘገባ በመጽሔቱ ክፍለ ጊዜያችን ይቀርባል። ለስድስት ወራት በእስር የቆየው ጋዜጠኛ ተመስገን ደሳለኝ ዛሬ ከሰዓት ቅሊንጦ ማረሚያ ቤት ወጥቶ ከቤተሰቦቹ ጋር መቀላቀሉን ወንድሙ አቶ ታሪኩ ደሳለኝ ለአሜሪካ ድምፅ ተናግረዋል። ዝርዝሩን ገብረ ሚካኤል ገብረ መድህን ያቀርበዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ወንጀል አንደኛ ጸረ ሽብር ችሎት ተመስገን በ30 ሺህ ብር ዋስትና እንዲፈታ የሰጠውን ውሳኔ ተከትሎ የመፍቻ ትዕዛዝ ለቅሊንጦ ማረሚያ ቤት ተልኮ የነበረ ቢሆንም ማረሚያ ቤቱ ሊለቀው ፈቃደኛ አለመሆኑን ጠበቃውና ወንድሙን ጠቅሰን መዘገባችን ይታወሳል። በዚህ ምክንያት ዛሬ ጠዋት ከጠበቃው ጋር በመሆን ማረሚያ ቤቱን ለፍርድ ቤት መክሰሳቸውን የገለጸው ወንድሙ ታሪኩ ደሳለኝ ፍርድ ቤቱ በድጋሚ ለማረሚያ ቤቱ መጻፉን ገልጿል። ቀደም ሲልም ይኸው ችሎት ተመስገን በአንድ መቶ ሺህ ብር ዋስትና እንዲለቀቅ ወስኖ የነበረ ቢሆንም አቃቤ ሕግ ለጠቅላይ ፍርድ ቤት ይግባኝ በማለቱ ሳይፈታ መቆየቱ ይታወሳል። ማረሚያ ቤቱ ትላንት ጋዜጠኛውን ያለቀቀበትን ምክንያት የተመስገን ጠበቃ አቶ ቤተ ማርያም አለማየሁ ሲናገሩ፣ ቀደም ሲል ከፍርድ ቤት ጋር በተለዋወጧቸው የጽሑፍ ሰነዶች የሚያውቀው ጉዳዩ የሽብር ጉዳይ የነበረ መሆኑን መጠቆሙን እና ትናንት ተጽፎ የደረሰው የተለየ በመሆኑ እንደሆነ ማሳወቁን ገልጸው ፍርድ ቤቱን ማ ማብራሪያ እንዲሰጠኝ በደብዳቤ እጠይቃለሁ ብለዋል ብለዋል። ሆኖም የሽብር ጉዳይ የተባለው ነገር ማረሚያ ቤቱ ያመጣው አዲስ ነገር ነው የሚሉት አቶ ቤተ ማርያም በፍርድ ቤትና በማረሚያ ቤቱ መካከል እንዲህ አይነት መጻጻፍ እንዳልነበረ ተናግረዋል። ዛሬ ከቀኑ ስምንት ሰዓት ተኩል አካባቢ ተመስገን ራሱ ከእስር መፈታቱን እንደደወለላቸው የሚገልጸው ታሪኩ ከምንም ነገር በላይ ከተከሰሰባቸው አብዛኞቹ ከሶች ነፃ መባሉና ከእስር መውጣቱ አስደስቶናል ብሏል። ቀደም ብለው አስይዘውት ከነበረው አንድ መቶ ሺህ ብር ዋስትና ሰባት ሺህ ብሩ እንዲመለስላቸው መደ ረጉንም አመልክቷል። ተመስገን በአሁኑ ሰዓት በጥሩ ሞራልና ስሜት ላይ እንደሚገኝና በመጪዎቹ ቀናት የጤና ምርመራ እንደሚያደርግ ታሪኩ ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ምንም እንኳ አንዳንድ የኮፕ 27 አባል ሀገራት በአየር ንብረት ጉባኤ ላይ የተፈጥሮ ጋዝ መጠቀም እንዲያበቃ ግፊት ቢያደርጉም አፍሪካ ግን የተፈጥሮ ጋዟን ልትጠቀም ይገባታል ሲሉ የአፍሪካ ልማት ባንክ ፕሬዚደንት አኪንዋሚ አዴሴና ተናገሩ። ፕሬዚደንቱ በኮፕ 27 አባል አገራት የአየር ንብረት ጉባኤ በሚደርስበት ማናቸውንም ንግግሮች ላይ የአፍሪካ አገሮች የተፈጥሮ ጋዛቸውን የመጠቀም መብታቸው ሊንጸባረቅ ይገባል ብለዋል። በቅሪታ አካሎች የሚመነጨው የተፈጥሮ ጋዝ በአየር ንብረት ስምምነቱ ቁልፍ መነጋገሪያ መሆኑ ተመልክተዋል። ሮይተርስ ምንጮችን ጠቅሶ እንደዘገበው ህንድን ጨምሮ አንዳንድ አገሮች የተፈጥሮ ጋዝን መጠቀም ለመቀነስ ማሰባቸውን አስታውቀዋል። አፍሪካ ግን የኃይል አቅርቦትን ለማመጣጠን የተፈጥሮ ኃይል መጠቀም ያስፈልጋታል ያሉት የአፍሪካ ልማት ባንክ ፕሬዝደንት አፍሪካ ኃይል ለማምንጨት ሁሉንም የተፈጥሮ ጋዟን የምትጠቀም እንኳ ቢሆን በልቀቱ ሊኖራት የሚችለው ድርሻ ዜሮ ነጥብ ስድስት ሰባት ብቻ ነው ብለዋል። ስለዚህ አፍሪካ የታዳሽ ኃይሏን ለማሟላት የተፈጥሮ ጋዝ ሊኖራት ይገባል። ይህ የኃይል አቅርቦት ተደራሽነት ተመጣጣኝ ዋጋና ደህንነትን ለማረጋገጥ ይረዳታል ብለዋል። ዓለም በመካከለኛው አጋማሽ ክፍለ ዘመን የዓለም ሙቀትን ወደ 1.5 ዲግሪ ሴልሲየስ ዝቅ ለማድረግ አስቀምጣው የነበረውን ግብ ማሳካት በማትችልበት ሁኔታ ላይ የምትገኝ መሆኑን የሮይተርስ ዘገባ አመልክቷል። በዚህ የተነሳም የጉባኤው አንዱ ትኩረት አገሮች የታዳሽ ኃይልን እድገት ማፋጠን ወደሚቻሉበት ደረጃ ስለማሸጋገር እንደሆነም በዘገባው ተገልጸዋል። በአርባ ዓመታት ውስጥ ለአስከፊ ድርቅ የተጋለጠችው ኬንያ ድርቁን መቋቋም የሚችል የበቆሎ ዝርያ እንዲፈጠር ከዚህ በፊት በጄኔቲክ ዘዴ የተዳቀሉ ምርቶች ላይ ጥላ የነበረውን እገዳ ማንሳቷ ተነገረ። የሸማቾች መብትና የብዝሃ ሕይወት ቡድኖች ውሳኔውን አውግዘዋል። በሌላም በኩል እየተስፋፋ ያለው ድርቅ በዝሆኖች ላይ የደቀነውን አደጋ የሚመለከት ዘገባ በሚቀርብበት ወቅት ኪንዳኒ የተባለ ሕፃን ዝሆን ዘገባውን ያስተላልፍ የነበረውን የአገር ውስጥ የቴሌቪዥን ጋዜጠኛ ዘጋቢ ማቋረጡ ተነግረዋል። የኔቶ ዋና ጸሐፊ ጀነራል ጄንስ ስቶልተንበርግ በምስራቅ ፖላንድ ዩክሬን ድንበር አቅራቢያ ቢያንስ ሁለት ሰዎችን ገድሏል የተባለውን የትላንት ማክሰኞ ፍንዳታ የሩሲያን ክሩዝ ሚሳይል ጥቃቶችን ለመመከት በዩክሬን አየር መከላከያ ከተተኮሰ ሚሳይል ይመስላል ሲሉ ዛሬ ረቡዕ በሰጡት መግለጫ ተናገሩ። ዋና ጸሐፊው ከኔቶ ምክር ቤት አባላት ስብሰባ በኋላ ብራስልስ ውስጥ ለጋዜጠኞች በሰጡት መግለጫ የኔቶ አጋሮች በተደረገው የቅድመ ግምገማ መስማማታቸውን ገልጸው ምርመራው ግን የሚቀጥል መሆኑን ተናግረዋል። እዚህ ላይ ግን አንድ ነገር ነገር ግልጽ ማድረግ እፈልጋለሁ ያሉት የኔቶ ዋና ጸሐፊ ይህ የዩክሬን ጥፋት አይደለም። ሩሲያ በዩክሬን የምታደርገውን ሕገወጥ ጦርነት እስከቀጠለችበት ድረስ ሙሉ ኃላፊነቱን ተወስዳለች ብለዋል። ዛሬ ረቡዕ ቀደም ብሎ የኔቶ መሪዎችና የቡድን ሰባት አባል አገራት በኢንዶኔዥያ በመካሄድ ላይ በሚገኘው የቡድን ሀያ አባላት ጉባኤ ጎን በጉዳዩ ዙሪያ አስቸኳይ ስብሰባ ማድረጋቸው ተነግረዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከስብሰባው በኋላ ለጋዜጠኞች በሰጡት መግለጫ በዩክሬን ድንበር አቅራቢያ በገጠሩ የአገሪቱ ክፍል የደረሰውን ፍንዳታ አስመልክቶ ፖላንድ የምታደርገውን ምርመራ ለማገዝ ተስማምተናል ብለዋል። ፕሬዚደንቱ አያይዘውም በትክክል ምን እንደተፈጠረ ማወቃችንን ለማረጋገጥ እሞክራለሁ ብለዋል ፍንዳታውን ተከትሎ በጥድፊያ በተጠራው አስቸኳይ ስብሰባ ባይደን የካናዳ የአውሮፓ ህብረት የአውሮፓ ምክር ቤት የፈረንሳይ ጀርመን ጣሊያን ጃፓን ኔዘርላንድ ስፔንና የእንግሊዝ መሪዎችን መሰብሰባቸው ተመልክተዋል ባይደን አሁን ባለበት ሁኔታ ሚሳይሉ የተተኮሰው ከሩሲያ አይመስልም ብለዋል። ፕሬዚደንቱ አክለውም ይህን የሚሞግት የመጀመሪያ ደረጃ መረጃ ቢኖርም ሁኔታውን ሙሉ ለሙሉ እስክንመረምር ድረስ ያንን መግለጽ አልፈልግም ብለዋል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ጥቃቱን ዋነኛው የጦርነቱ አባባሽ ያሉት ሲሆን በቡድን 20 ስብሰባ ላይ የነበሩት በተባበሩት መንግስታት የሩሲያ ተወካይ ዲሚትሪ ፖሊያንስኪ ፍንዳታው የተፈጠረው በኔቶና በሩሲያ መካከል ሆን ተብሎ ጦርነት ለመቀስቀስ ስለተፈለገ ነው ማለታቸው ተዘግበዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ የቀድሞ ፕሬዚደንት ዶናልድ ትራምፕ በ2017 ዓ ም የዛሬው ሁለት ዓመት በሚካሄደው ፕሬዚደንታዊ ምርጫ ላይ የሪፐብሊካን ፓርቲ እጩ መሆን እንደሚፈልጉ ትናንት ማክሰኞ ምሽት ይፋ አደረጉ። ፍሎሪዳ በሚገኘው የማር አላጎ መኖሪያቸው አዳራሽ ለተጋበዙ እንግዶች አንድ ሰዓት ያህል በዘለቀ ንግግራቸው እርሳቸውን የተኩት የጆ ባይደን አስተዳደር የሀገሪቱን ምጣኔ ሀብት አቆርቁዟል፣ ከተሞችን የወንጀልና የደም ገንዳ አድርጓል ሲሉ ነቅፈዋል። ከሁለት ዓመት በፊት የተካሄደውንና የተሸነፉበትን ምርጫ ውጤት እስካሁን ያልተቀበሉትና በአገሪቱ የተወካዮች ምክር ቤት ህንፃ ላይ ለተፈጸመው ህይወት የጠፋበት ሁከት ብዙዎቹን በተጠያቂነት የሚወቅሳቸው ትራምፕ አሜሪካን እንደገና ታለ ታላቅና ገናና ለማድረግ ዛሬ ማታ ለዩናይትድ ስቴትስ ፕሬዝደንት እጩ መሆኔን አስታውቃለሁ ብለዋል ትራምፕ። የፓርቲያቸው እጩ ሆነው ለመቅረብ ከስድስት ዓመት በፊት ከነበረውና እርሳቸው ከተመረጡበት ምርጫ የጠነከረ ፉክክር ሊጠብቃቸው እንደሚችል እየተሰማ ነው። በእጩነት ከሚጠበቁት መካከል የፍሎሪዳው አገረ ገዢ ሮን ደሳንትስ፣ የትራምፕ የቀድሞ ምክትል ፕሬዝደንት ማይክ ፔንስ እና የውጭ ጉዳይ ሚኒስትራቸው የነበሩት ማይክ ፓምፔዮ እንደሚገኙበት ተመልክቷል። በዩናይትድ ስቴትስ ታሪክ ተከታታይ ያልሆኑ ሁለት የአገልግሎት ዘመን የነበራቸው ፕሬዚደንት አንድ ብቻ የነበሩ ሲሆን እርሳቸውም የኤሮፓ አቆጣጠር ከ1885 እስከ 1893 ዓ ም ያገለገሉት ፕሬዚደንት ግሮቨር ክሊቭላንድ እንደነበሩ ይታወቃል። በመጨረሻም የብሪታንያ የሀገር ውስጥ የስለላ ኃላፊ የኤም 15 ዳይሬክተር ኬን መካለም አገራቸው ጥቅማቸውን ለማስጠበቅ ከማስፈራራት፣ ማስገደድና ጥቃት ከማድረስ አይመለሱም ካሏቸው ሶስቱ ሩሲያ፣ ቻይናና ኢራን ስጋት የተደቀነባት መሆኑን ዛሬ በሰጡት መግለጫ አስታወቁ። የኃላፊው ማስጠንቀቂያ የመጣው የእንግሊዝ ባለስልጣናት ስለ ሩሲያ ጠባጫሪነትና እያደገ ስለመጣው የቻይና ዛቻ ሰሞኑን የሰጡትን መግለጫ ተከትሎ መሆኑን ተናግረዋል። ዳይሬክተሩ ኢራንን ነጥለው በማውጣት የእንግሊዝ ባለስልጣናት በዚህ ዓመት ብቻ ቢያንስ በብሪታንያ የገዢው መንግስት ጠላት ናቸው የተባሉትን የእንግሊዝ ዜጎች ጠልፎ ለማገት ያሴሩበትን አስር ሙከራዎች ማክሸፋቸውን ተናግረዋል። መካለም በዛሬው ንግግራቸው እንግሊዝ ራሳቸውን ለጽፈኝነት ባዘጋጁ ግለሰቦች፣ እንዲሁም ከተዳከሙትና አሁንም አደገኛ ከሆኑት እንደ አልቃይዳ እና እስላማዊ መንግስት ከመሳሰሉ ቡድኖች የተደቀነ አደጋ ውስጥ እንደምትገኝ ተናግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ሕዳር 7 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጁን ግርማ፣ የዌብና ማኅበራዊ ትስስር ገጾቻችን አሰናጇ ደግሞ አባየው ግቢያው ናት። የስቱዲዮ ምስል እና ድምፅ አቀናባሪው ደግሞ ቻርልስተን ማክ ነው። ወደ ቀዳሚው የዕለቱ አቢረስ ነው የምናቀናው ኤርትራ ጦሯን ከትግራይ ክልል ካላስወጣች ማዕቀብ ሊጣልባት ይችላል ሲሉ አንድ የዩናይት ስቴትስ ከፍተኛ ባለስልጣን ተናገሩ። የውጭ ጉዳይ መስሪያ ቤቱ በስም ያል ጠቅሳቸው ባለስልጣን የኢትዮጵያ የሰላም ስምምነት አስመልክቶ ትላንት በስልክ በሰጡት መግለጫ የናይሮቢው ስምምነት የኤርትራ ኃይሎች በኢትዮጵያ ስለመኖራቸው እውቅና የሚሰጥ ነው ሲሉም ተደምጠዋል። የስምምነቱን ተፈጻሚነት ከማረጋገጥ አንጻር አስፈላጊ ከሆነ ማዕቀብ ከመጠቀም ወደ ኋላ አንልም ሲሉ ነው ያስጠነቀቁት። ጠቅላይ ሚኒስትር አቢይ አህመድ ትናንት ለተወካዮች ምክር ቤት ማብራሪያ ሲሰጡ ለሰላም ስምምነቱ ተፈጻሚነት መንግስታቸው ቁርጠኛ እንደሆነ መግለጻቸውን ስማቸው ያልተጠቀሰው የዩናይት ስቴትስ ባለስልጣን ተናግረዋል። ህወሓትም መልሶ ይህን መሰል አቋም ስለመያዙ ነው የተናገሩት። በስምምነቱ መሰረት ወደ ትግራይ ክልል ሰብአዊ ድጋፍ መግባት መጀመሩን የገለጹ ሲሆን የዓለም ምግብ ፕሮግራም ዛሬ ከሰኔ 2013 ዓ ም ወዲህ ለመጀመሪያ ጊዜ በጎንደር በኩል እርዳታ ማስገባቱን አመልክቷል። ለዝርዝሩ ኬኔዲ አባተ የኢትዮጵያን የሰላም ስምምነትና ውጤቶቹን በተመለከተ ትናንት ማክሰኞ ህዳር 6 2015 ዓ ም ለጋዜጠኞች በስልክ መግለጫ የሰጡት አንድ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ከፍተኛ ባለስልጣን የሰላም ስምምነቱ ዋና ዓላማ ውጊያው እንዲቆም ማድረግ እንደነበረ ጠቅሰው፣ በደቡብ አፍሪካ ፕሪቶሪያ ስምምነቱ ከተፈረመ በኋላ ባሉት 48 እና 72 ሰዓታት ውስጥ ውጊያው ቆሟል ሲሉ ተናግረዋል። ይህም ግጭቱን በዘላቂነት ለማቆምና ለችግር የተጋለጡ የህብረተሰብ ክፍሎችን ለ መደገፍ ተዋዋይ ወገኖች እውነተኛ ፍላጎት እንዳላቸው የሚያሳይ ነው ብለዋል። በፕሪቶሪያው ስምምነት መሰረት በኬንያ ናይሮቢ ውይይት ተደርጎ ስምምነቱን ተፈጻሚ ለማድረግ የተፈረመው የእቅድ ሰነድ ሁለቱ አካላት ደቡብ አፍሪካ ላይ የተስማሙባቸውን አንዳንድ ቁልፍ ጉዳዮች በተለይም የውጭ ኃይሎችና ከኢትዮጵያ መከላከያ ሰራዊት ውጭ የሆኑ ሌሎች ኃይሎችም ከትግራይ ክልል እንደሚወጡ የሚደነግግ ስለመሆኑም ነው የተናገሩት። ይህም የትግራይን ተዋጊዎች ትጥቅ ከማስፈታት ሂደት ጋር ጎን ለጎን እንደሚከናወን በግልጽ ያስቀምጣል በማለት በሰነዱ ተራ ቁጥር ሁለት ላይ የተመለከተውን ጠቅ ተጠቅሰዋል። ይህ ወሳኝ ነው ያሉት ስማቸው ያልተጠቀሰው እኚህ ከፍተኛ ባለስልጣን፣ ምክንያቱ ደግሞ በኢትዮጵያ ውስጥ የሚንቀሳቀሱ የኤርትራ ኃይሎች ስለመኖራቸው እውቅና የሚሰጥ የመጀመሪያው ነጥብ በመሆኑ እንዲሁም አሁን መውጣት እንዳለባቸው በግልጽ የሚጠቅስ በመሆኑም ነው ሲሉ ነው ያስረዱት። በሰሜን ኢትዮጵያው ጦርነት ኤርትራ ከኢትዮጵያ ጦር ጎን ተሰልፋ በመዋጋት ላይ እንደምትገኝ በተደጋጋሚ የገለጸችው ዩናይትድ ስቴትስ ኤርትራ ጦሯን እንድታስወጣ ጥሪ ስታቀርብ መቆየቷ አይዘነጋም። በኢትዮጵያ መንግስትና በህዋት መካከል የፕሪቶሪያው የሰላም ስምምነት የሚሆን የውጭ ኃይሎች ከትግራይ ክልል እንዲወጡ የሚደነግገው የናይሮቢው ስምምነት ከተፈረመ በኋላ ከኤርትራ በኩል በይፋ የተሰጠ አስተያየት የለም። በትናንትናው መግለጫቸው ላይ ኤርትራ ጦሯን ባታስወጣ ምን እርምጃ ሊወሰድ ይችላል በሚል ጥያቄ የተነሳላቸው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከፍተኛ ባለስልጣኑ ማዕቀብ ሊጣል እንደሚችል ጠቁመዋል። ለጥያቄው የሰጡትን ምላሽ ስምምነቱ የኤርትራ ኃይሎች ብቻ ሳይሆኑ Yeah. <laughs> በትግራይ ክልል የሚገኙ የአማራ ልዩ ኃይሎችና የአፋር ሚሊሻዎችም እንዲወጡ የሚጠይቅ ነው በማለት የጀመሩት በስም ያልተጠቀሱት እኚሁ ባለስልጣን የተገቡ ቃል ኪዳኖች ካልተከበሩ ምን ሊፈጠር እንደሚችል አስቀድሜ ማውራት አልፈልግም፣ ምክንያቱም ከኢትዮጵያ መንግስትም ሆነ ከትግራይ ባለስልጣናት የምንሰማው ነገር ለስምምነቱ ቁርጠኛ መሆናቸውን ነው ብለዋል። ሆኖም ዩናይትድ ስቴትስ ማዕቀብ መጣልን እንደ ፖሊሲ መሳሪያ ልትጠቀም የምትችልበት እድል አለ ካሉ በኋላ የሰብአዊ መብት ጥሰት ተዋናዮችን ተጠያቂ ከማድረግና የስምምነቱን ተፈጻሚነት ከማረጋገጥ አንጻር አስፈላጊ ከሆነ ማዕቀብ ከመጠቀም ወደኋላ አንለም ሲሉም አስጠንቅቀዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር ከናይሮቢው ስምምነት በኋላ የትግራይ ክልል ልዑካንን ወደ መቀሌ በመለሱበት ወቅት ከህዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር መነጋገራቸውን እንዲሁም በትናንትናው እለትና ዛሬ በአዲስ አበባ በነበራቸው ቆይታ ከጠቅላይ ሚኒስትር ዐብይ አህመድና ከምክትላቸው አቶ ደመቀ መኮንን ጋር እንደተወያዩም ባለስልጣኑ ተናግረዋል። ሁለቱም አካላት ለሰላም ስምምነቱ ተፈጻሚነት ቁርጠኛ መሆናቸውን ለልዩ ልዑኩ እንደ ገለጹም ነው ያብራሩት። ጠቅላይ ሚኒስትር ዐብይ ትላንት ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ ለሰላም ያላቸውን ቁርጠኝነት በይፋ መግለጻቸውም የሚበረታታ ነው ሲሉ አድንቀዋል። ጠቅላይ ሚኒስትሩ በትላንትናው የፓርላማ ቆይታቸው የሰላም ስምምነቱን ለመተግበር በታማኝነት የምችለውን ሁሉ ጥረት አድርጋለሁ ማለታቸው የሚታወስ ነው። መንግስታቸውም ለዚህ ያለውን ቁርጠኝነት tá reagindo በስም ያልተጠቀሱት የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ከፍተኛ ባለስልጣን ትላንት በስልክ በሰጡት መግለጫ በስምምነቱ መሰረት የሰብአዊ እርዳታ መስመሮች መከፈታቸውንና ወደ ትግራይ ክልል እርዳታ እየገባ እንደሚገኝም ገልጸዋል። በተያያዘ የዓለም ምግብ ፕሮግራም ደብልዩ ኤፍ ፒ ከሰኔ 2013 ዓ ም ጀምሮ ለመጀመሪያ ጊዜ በጎንደር መስመር ወደ ሰሜን ምዕራብ ትግራይ እርዳታ የጫኑ የጭነት መኪኖች ገብተዋል ሲል ዛሬ በትዊተር ገጹ አስታውቋል። በመጪዎቹ ቀናት ማይጸብሪ ከተማ ላሉ ማህበረሰቦች ምግብ ማከፋፈል እንደሚጀምርም የገለጸው ደብሊው ኤፍ ፒ የተባበሩት መንግስታት የሰብአዊ አገልግሎት ወደ ሽሬ የሙከራ በረራ እንዳደረገና በቀጣይነት እርዳታ በአየር የማድረስ ስራ እንደሚቀጥልም አመልክቷል። ጦርነቱ ካገረሸበት ካለፈው ነሐሴ ወር በኋላ ለመጀመሪያ ጊዜ ትናንት የህክምና ቁሳቁሶችን የጫኑ ሁለት የጭነት መኪናዎች መቀሌ መግባታቸውን የገለጸው የዓለም አቀፍ ቀይ መስቀል ማህበር ኮሚቴም እንዲሁ ዛሬ ደግሞ ወደ ሽሬ የተሳካ የሙከራ በረራ ስለማድረጉ በትዊተር ገጹ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ። ክብራትና ክብራን አድማጮች ቀደም ሲል በመግቢያውና በኬኔዲም ዘገባ ወደ ተጠቀሰው ዝርዝር ነው የምንሄደው። የሰላም ስምምነቱን ተከትሎ ወደ ትግራይ እርዳታ በመግባት ላይ ይገኛል ይላል። በመንግስትና በህወሀት መካከል የሰላም ስምምነት መፈረሙን ተከትሎ ዓለም አቀፍ የሰብአዊ እርዳታ ወደ ትግራይ በመግባት ላይ ነው። ትናንት በሁለት እቃ ጫኝ ተሽከርካሪዎች አስቸኳይ መድኃኒት እንዲሁም ሌሎች አስፈላጊ የሕክምናና የቀዶ ሕክምና ቁሳቁሶችን ወደ መቀሌ የላከው ዓለም አቀፉ የቀይ መስቀል ኮሚቴ ዛሬ ወደ ሽሬ የሙከራ በረራ አድርጓል። ድርጅቱ በትዊተር ገጹ ላይ ባሰፈረው መልእክት በሰሜን ኢትዮጵያው ግጭት ከተጀመረ ከሁለት ዓመታት በኋላ የመጀመሪያውን የሰብአዊ እርዳታ የጫነ በረራ ማድረጉን በምስል አስደግፎ ነው ያስታወቀው። የዓለም ምግብ ፕሮግራም በበኩሉ እርዳታ የያዙ ተሽከርካሪዎች ከሰኔ 2014 ዓ ም ወዲህ ለመጀመሪያ ጊዜ በጎንደር አድርገው ማይጸብሪ ደርሰዋል ነው ያለው። የአሜሪካ ድምፁ ፍሬድ ሃርተር ከአዲስ አበባ የላከውን ዘገባና እንዲሁም ከሌሎች ምንጮች ያገኘናቸውን መረጃዎች ጨምቆ እንግድ ወልዴ እንደሚከተለው ያቀርበዋል። ዛሬ የሙከራ በረራውን ወደ ሽረ ማድረጉን የገለጸው ዓለም አቀፉ የቀይ መስቀል ኮሚቴ ወደ ትግራይ ክልል እንደገና በረራ መጀመሩን ገልጿል። ይህም አስቸኳይ እርዳታ የሚያስፈልጋቸውን በሺ የሚቆጠሩ ሰዎችን ችግር እንደሚያቃልል ጨምሮ ገልጿል። በሌላ በኩል የዓለም ምግብ ፕሮግራም በትዊተር ገጹ ላይ ባጋራው መልእክት እርዳታ የያዙ መኪኖች ከሰኔ 2014 ወዲህ ለመጀመሪያ ጊዜ በጎንደር አቋርጠው ዛሬ ማይፀብሪ ከተማ እንደደረሱና በሚቀጥሉት ቀናት እጅግ አስፈላጊና ተመጣጣኝ ምግብ በከተማው ላሉ ተረጂዎች እንደሚሰራጭ አስታውቋል። ተጨማሪ ምግብና የህክምና ቁሳቁሶች በተገኘው መንገድ ሁሉ መላክ እንደሚቀጥልም ድርጅቱ ጨምሮ ገልጿል። የዓለም አቀፉ ቀይ መስቀል ኮሚቴ ዛሬ የሙከራ በረራ ወደ ሽሬ ከማድረጉ በተጨማሪ በትናንትናው እለት በሁለት ቃጫኝ መኪኖች አስቸኳይ መድኃኒት እንዲሁም ሌሎች አስፈላጊ የቀዶ ሕክምና ቁሳቁሶችን ወደ መቀሌ ልኳል። የሕዝባዊ ወያኔ አርነት ትግራይ ማዕከላዊ ኮሚቴ አባል የሆኑት ክንዳያ ገብረሕይወት ሁለት እርዳታ የጫኑ መኪኖች መቀሌ የመድረሳቸውን አየሁ ሲሉ ትናንት በትዊተራቸው አስታውቀዋል። በተኩሱ ማቆሙ ስምምነት መሰረት ተጨማሪ እርዳታ በቅርብ ይመጣል ብዬ ተስፋ አድርጋለሁ ሲሉም አክለዋል። በሰሜን ኢትዮጵያ ለሁለት ዓመታት ሲካሄድ የቆየው ግጭት 2.5 ሚሊዮን ሰዎችን ከቤታቸው ሲያፈናቀል፣ በሚሊዮን የሚቆጠሩትን ደግሞ የምግብ እርዳታ እንዲጠብቁ አድርጓቸዋል። ካለፈው ነሐሴ ወዲህ እርዳታ ወደ ትግራይ ሲገባ ትናንት የመጀመሪያው ነው። ጦርነቱ ከሁለት ዓመት በፊት ከጀመረ በኋላ የሰብአዊ አቅርቦት ገደብ መኖሩ በትግራይ ክልል በሚሊዮን የሚቆጠሩ ሰዎች አስቸኳይ ምግብና የመድኃኒት እርዳታ እንዲሹ አድርጓል። ጁድ ፉንዊ በኢትዮጵያ የዓለም አቀፍ ቀይ መስቀል ማህበር ቃል አቀባይ ናቸው። ዛሬ የገባው እርዳታ ለትግራይ ህዝብ ተስፋ የሚሰጥ ነው። በተጨማሪም እርዳታው ለበርካታ ህሙማን በህይወት የመቆየት ተስፋ ይሰጣል። በመድኃኒት እጦት፣ በህክምና እርዳታ አለመኖር፣ የጤና ጣቢያዎችና ሆስፒታሎች መድኃኒት አለመኖር ምክንያት በክልሉ በርካታ በሽተኞች ለሞት ሲጋለጡ ነበር። አንዳንዶቹ ሆስፒታሎች አገልግሎት አቁመዋል። እንዲሁም በክልሉ ያለው የጤና አገልግሎት ስርዓት በአጠቃላይ ትልቅ ጫና ውስጥ ነበር። ባለፈው ወር በተደረገ ምርመራ በትግራይ አንድ ሶስተኛ የሚሆኑ ሕጻናትና ሶስት እጅ የሚሆኑት የሚያጠቡ እናቶች የተመጣጠነ ምግብ እጥረት እንዳለባቸው ታውቋል። የቀይ መስቀል ኮሚቴው ወደ ሽሬ የሙከራ በረራ ያደረገው ከተማው በጦርነቱ ምክንያት የተፈናቀሉ በመቶ ሺህ የሚቆጠሩ ሰዎች የተሰባሰቡበት በመሆኑ ነው። በረራ መቀጠሉ አስቸኳይ እርዳታ የሚሹ በሺህ የሚቆጠሩ ሰዎችን ችግር ያቃልላል ብለዋል ኮሚቴው። በዓለም ምግብ ፕሮግራም በጎንደር በኩል የተላከው እርዳታ በህወሀት የሚመሩት ኃይሎች ጥቃት መጠናከርን ተከትሎ የፌዴራል መንግስቱና አጋር ኃይሎች በሰኔ 2014 ከትግራይ ጦራቸውን ካወጡ በኋላ የተደረገ የመጀመሪያው ነው ተብሏል። ባለፈው ሳምንት የሁለቱ ወገኖች ወታደራዊ መሪዎች ባለፈው ጥቅምት 23 ቀን በፕሪቶሪያ የተፈረመው የተኩስ አቁም ስምምነት ተግባራዊ የሚደረግበትን የትግበራ አፈጻጸም በተመለከተ በኬንያ ስምምነት ላይ ደርሰዋል። በተጨማሪም ባለፈው ሳምንት በኢትዮጵያ መንግስት ወገን ዋና ተደራዳሪ የሆኑት የጠቅላይ ሚኒስትሩ የጸጥታ አማካሪ የሆኑት አምባሳደር ሬድዋን ሁሴን በትግራይ አገልግሎቶች እንዲቀጥሉ እየተደረገ ነው ሲሉ፣ ጠቅላይ ሚኒስትር አብይ አህመድ በበኩላቸው ትናንት በፓርላማ እንዳሉት መንግስታቸው የሰላም ስምምነቱን ለመተግበር ቁርጠኛ ነው። በደቡብ አፍሪካ የተፈረመው የሰላም ስምምነት ሁለቱም ወገኖች ያልተገደበ የሰብአዊ እርዳታ ወደ ትግራይ እንዲገባ እንዲያመቻቹ እንዲሁም የስልክ ኢንተርኔትና የባንክ አገልግሎት እንዲቀጥል እንዲያደርግ የሚጠይቅ ነው። አገልግሎቶቹ እስካሁን አለመቀጠላቸው ታውቋል። ስምምነቱ በተጨማሪም ለሰብአዊ ሰራተኞች የደህንነት ዋስትና እንዲሰጥ ይጠይቃል። አመሰግናለሁ። እንግዱ። ክቡራትና ክቡራን አድማጮች ወደ ተከታዩ የመጽሔት ርዕስ ስናልፍ ደግሞ በኦሮሚያ የመረጋጋት ጉዳይ ላይ ያተኩራል። በሽብር የሚመጣ ዲሞክራሲ የለም ሲሉ ጠቅላይ ሚኒስትር አብይ አህመድ ትናንት ለሀገሪቱ ጥያቄዎችን ምላሽ በሰጡበት ወቅት ተናግረዋል። ጠቅላይ ሚኒስትሩ ከተጠየቁባቸውና መልስም ከሰጡባቸው ጉዳዮች መካከል ኦሮሚያ ክልል ውስጥ የሚንቀሳቀሰው የኦሮሞ ነጻነት ጦር እንደሆነ የሚናገረው ታጣቂ ቡድንና መንግስት እየወሰደ ነው የሚሉት እርምጃ ይገኙበታል። መንግስት ከኃይል ለንግግር ቅድሚያ እንዲሰጥ በኢትዮጵያ ፖለቲካ ፓርቲዎች ምክር ቤት ዋና ጸሐፊ ከአሜሪካ ድምጽ ጋር ቃለ ምልልስ ባደረጉበት ወቅት አሳስበዋል። ፀሐይ ዳምጠው ዝርዝሩን ይዛለች ኢትዮጵያ ውስጥ ሰላም ለማስፈን መንግስት ከሀይል ይልቅ ውይይት ላይ እንዲያተኩር የፖለቲካ ፓርቲዎች የጋራ ምክር ቤት አሳስበዋል ጠቅላይ ሚኒስትር አብይ አህመድ ህዝብ ተወካዮች ምክር ቤት ፊት ቀርበው ከእንደራሴዎች ለተነሱ ጥያቄዎች መልስ ሲሰጡ በተለይ ኦሮሚያ ክልል ውስጥ እየተስተዋለ ያለውን የሰላም ችግር በተመለከተ በሽብር የሚመጣ ዲሞክራሲ የለም ብለዋል በሽብር የሚገኝ ነፃነት የሚገኝ ዲሞክራሲ የሚገኝ ክብር የለም። ሽብር ሽብር ነው። በሽብር መንገድ ዘላቂ ጥቅም ማምጣት አይቻልም። ሸኔ ግን እንኳን ለእኛ ለሚጋልቡትም ችግር ሆኗል። የማይጨበጥ፣ የማይዳሰስ፣ ፍላጎቱ የማይታወቅ ኮማንዴን ኮንትሮል ስርዓት የሌለው የሚልኩት ሰዎችም ግራ ገብቷቸዋል። እንኳን ሸኔ የሸዋ ሸኔና የወለጋ ሸኔ እያለኩን ሲዋጋ የሚውለው። በመግደል መኪና በማቃጠል የሚገኝ ትርፍም ጥቅምም የለም። በመዝረፍ የሚገኝ ጥቅም ትርፍም የለም። ሰከን ባለመንገድ ማየት ጠቃሚ ይሆናል። እነ መንግስት ሰላም ማስከበር ግዴታው ነው። ሰው በኃይል ከመጣበት በክላሽ ከመጣበት ከክላሽ ባሻገር ለመወያየት ዝግጁ ከሆነ ግን በራችን ሁሌም ክፍት ነው። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በበኩሉ በሀገሪቱ ሰላምና መረጋጋት እንዲሰፍን ግጭትን በኃይል ሳይሆን በንግግር መፍታት እንደሚያስፈልግ ያሳስባል። ለዜጎች ደህንነት ሲባል መንግስትም ሆነ አማጺ ኃይሎች ከኃይል መንገድ ወደ ንግግርና ውይይት መዞር ይኖርባቸዋል ሲሉ የምክር ቤቱ ዋና ጸሐፊ ዶክተር ራሔል ባፌ ለአሜሪካ ድምጽ ተናግረዋል። አገር ውስጥ የህዝባችን ሰላም እኮ በሀይል ብቻ ሳይሆን ይሄ በሰላማዊ አግባብ ሁሉም የሚተርፍበት መንገድ መፍጠር እየተቻለ ኃይልን ብቻ እንደ ብቸኛ መፍቻ መንገድ አድርጎ ማሰብ እኮ በትክክል አግባብነት የሌለው ነገር ነው። ለምን አየነው እኮ በሰሜኑ በኦሮሚያም ክልል ባለው ለእንደዚህ አይነት ችግር ከውጭ ጠላት ጋር እየተዋጋን አይደለም። ኃይል አይደለም መፍቻው። ይሄ ቤዚክ የሆነ የራሱ ችግር አለው። በዚያ አግባብ ሊታይ ይገባል። መነጋገር አስፈላጊ ነው። እነዚህ ተዋጊ ኃይሎችም ህዝብ ላይ መጥተው ምንም ጦር መሳሪያ ያልታጠቀው ላይ የሚያደርሱትን ጥቃት እንዲያቆሙ መጠየቅ ፈልጋለሁ። ከመንግስት ጋር ያለ ነገር ካለ መነጋገር ይችላሉ። ይሄንን ወደ ጠረጴዛ ዙሪያ ማምጣት አማራጭ የሌለው ነገር ነው። ኢትዮጵያ እንደ ሀገር ወደ ብሔራዊ ምክክር እየገባች ነው እና በተቻለ መጠን የዚህ አካል እንዲሆኑ መጠየቅ እፈልጋለሁ። ጠቅላይ ሚኒስትር አቢይ የሸኔ ታጣቂዎች ዓላማቸው የማይጨበጥ ነው ለውይይትም ያስቸግራል ብለዋል። ለፓርላማውም ዶክተር ራሄል ለዚህ ጠቅላይ ሚኒስትሩ ለሰነዘሩት ሀሳብ ተከታዩም ብለዋል። ይህንን እንኳን እኔ አልደግፍም። ይሄ ነገር አቋም የለውም ማለት አንችልም። ወለጋ ውስጥም አሁን በምዕራብ ኦሮሚያ ከፍተኛ ጥቃት እያደረሰ ነው የቆየው አሁን ወደ ሸዋም እየተዛመተ ነው የመጣው። እንደ ጉሬላ ፋይተር ቢታሰብም ከዛ ባለፈ መልኩ እየተንቀሳቀሰ ያለ ታጣቂ ክፍል ነው ይሄኛው። በወታደርም በጣም እየተደራጀ እንደሆነ አይተናል። በጦር መሳሪያም እንዲሁ። ስለዚህ ይሄንን መንግስት የመቆጣጠር የማስቆም ግዴታ አለበት። ጠቅላይ ሚኒስትር በትናንትናው ንግግራቸው መሳሪያውን አውርዶ ለሰላም ዝግጁ ለሚሆን አካል የመንግስት በር ክፍት ነው ብለዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ለሀገራዊ የሰላም ምክክር እየተደረገ ያለውን ጥረት አስታውሶ ሰላም ድርድር መቀመጥ ከሁሉም ወገኖች እንደሚጠበቅ ደጋግሞ አሳስቧል። ባለስልጣናቱ ሸኔ የሚሉት የኦሮሞ ነጻነት ጦር እንደሆነ የሚናገረው ቡድን መሪዎች በበኩላቸው ለሰላም ውይይት ሁሌም ዝግጁ መሆናቸውን ሲናገሩ ይሰማሉ። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ፀሐይ ዳምጠውን አመሰግናለሁ። አድማጮች፣ ተከታዩ ዓለም አቀፍ ርዕስ ወደ የአገሮችና ወደ የቤቶችም የሚገባ ነው። የእግር ኳስ አድናቂዎች ከዓለም አቀፍ ከዓለም ዙሪያ ወደ ኳታር እየተመሙ ነው ይላል። ኳታር ለ2022ቱ የዓለም ዋንጫ ወደዚያች ሀገር የሚጎርፉትን በመቶ ሺዎች የሚቆጠሩ የሀገር ጎብኚዎች ለመቀበል በዝግጅት ላይ ትገኛለች። የሀገሬው የንግድ ድርጅቶችም እንግዶቻቸውን ተቀብለው ለማስተናገድ በታላቅ ጉጉት በመጠባበቅ ላይ መሆናቸው ተመልክተዋል። ለአብዛኞቹም ሀገር ጎብኚዎች ይህ እድል ይህኛውን የዓለም ክፍል ለመጀመሪያ ጊዜ ለማየት የተገኘ መሆኑ ነው። የአሜሪካ ድምጿ ሴሊያ ሜንዶዛ ከዶሃ ኳታር ያደረሰችንን እንደሚከተለው አቀርበዋለሁ። ጀንበር ማዘቅዘቅ ስትጀምር በኳታር ዶሃ የሚገኘው የሱቅ ዋቂፍ የገበያ ስፍራ የአገሬውን ሕዝብና አገር ጎብኚዎችን በደስታ ለመቀበል በተለየ መንገድ ተዘጋጅቶ ይጠብቃል። ገበያው በልዩ ልዩ ቀለማት ያሸበረቁ ሸቀጦች እና በባህላዊ ምግቦች ልዩ መዓዛ እንደታወደ ነው። ሱቅ ዋጋፍ ኢት ሚንስ ስታንዲንግ ማርኬት፣ ይህ ለሱቅ ዋቂፍ የጎዳና ገበያ እንደማለት ነው። እንደ ባህላዊ መገበያያ ስፍራ ያለ በመሆኑም አብዛኞቹ ቱሪስቶች ከዚያ ይመጣሉ። ጥሩ ጥሩ ምግብ ቤቶች፣ ባህላዊ ሸቀጦች፣ የቅመማ ቅመምና የአእዋፋት መገበያያዎቹ በጣም ተወዳጅ ናቸው። አገር ጎብኚዎችና የአካባቢው ነዋሪዎች በእጅ የተሰሩና የዛጉ የንግድ ምልክቶች፣ ግዙፍ ህንፃዎችና የከተማይቱን የገበያ ማዕከሎች ጨምሮ ጥንታዊቱን ኳታር የማየት ዕድል ይገጥማቸዋል። ሎሬና ቬራ የፔሩ ተወላጅ የሆኑ አገር ጎብኚ ናቸው። በተለይም ባህላዊ ይዘት ባላቸው ነገሮች የተነሳ ውብና አስደሳች ልምድ የሚፈጥር አጋጣሚ ነው። ጀማል አብዱላ የጌጣጌጦችና የመታሰቢያ ቁሳቁሶች መሽጫ መደብር ባለቤት ነው። ይበልጡንም ከመካከለኛው ምስራቅ የሚመጡ ባህላዊ ቁሳቁሶችን ነው የሚሸጠው። የ2022ቱ የዓለም ዋንጫ የሚያቀርባቸውን ሸቀጣሸቀጦች የሚሸምቱ በርካታ ነመኞችን እንደሚያመጣለት ተስፋ አድርጓል። በዋነኛነት የአየር ኃይል ጦር ሰፈሩ ከአቅራቢያው በመኖሩ እና በኳታር አየር ማረፊያ የሚያልፉ በርካታ ተሳፋሪዎች በመኖራቸው ነው። ግዙፍ የአውሮፕላን ጣቢያ በመሆኑም ሰዎች በብዛት ይመላለሱበታል። የኤሚሬትስ መንግስት የፊታችን እሁድ የሚጀምረው የዓለም ዋንጫ ከአንድ ሚሊዮን በላይ ሰዎችን ወደዚያች ሀገር እንዲጎርፉ ያደርጋል ብሎ ይገምታል። ኳታር አጠቃላይ ሕዝብ ቁጥሯ ሁለት ነጥብ ሰባት ሚሊዮን ነው። ስለተለያዩ ባህሎች ያላቸውን አስተያየት በመጠኑም ቢሆን እንዲለውጡ የሚረዳቸው ይመስለኛል። ምክንያቱም ሰዎች ከተለያዩ ሀገራቶች የሚመጡ በመሆናቸው ሉሲያ ማራዞርቲ እና ማርቲን ኩረን በዶሃ የሚኖሩ አርጀንቲናውያን ጥንዶች ናቸው። ዝግጅቱ በዓለም ዙሪያ የሚገኙ ሚሊዮኖችን አንድ በሚያደርጋቸው የእግር ኳስ ፍቅር ዙሪያ ያሰባስበዋል ባይ ናቸው። እኔ እንደማስበው ከኳታር ሕዝብ ሞቅ ያለ አቀባብን የሚጠብቃቸው ለምሳሌ ያህል የአርጀንቲናን ቡድን የሚደግፉ ከተለያዩ ሀገሮች የመጡ ሰዎች አሉ። አርጀንቲናን ከሚደግፉ ከፍተኛ ቁጥር ካላቸው ኳታር ውስጥ ከሚኖሩ ማኅበረሰቦች ውስጥም የህንድ፣ የፓኪስታንና የባንግላዴሽ ማኅበረሰቦች ይገኙባቸዋል። ይህም ከአሁን ቀደም ፈጽሞ አስቤ እንኳን የማላውቀው ነገር ነው። ለአገሬው ተወላጆችና የንግድ ድርጅቶች ባለቤቶች የ2022ቱ የዓለም ዋንጫ በሕይወት ዘመን አንዴ እንደሚገኝ ልዩ ዕድል ነው። ለወትሮው ብርቱ ወጋ አጥባቂ የሆነችው ኳታር አገር ጎብኚዎችን ለመሳብ በያዘችው ተስፋ በአልኮል መጠጥና በአደባባይ የሚሰማ የጎላ ድምፅ በመሳሰሉ ነገሮች ላይ ያሏትን አንዳንድ ባህላዊ እስላማዊ እገዳዎች ማንሳቷን ይፋ አድርጋለች። ይሁንና ሁሉም ነገር አይደለም የተለወጠው ለምሳሌም ያህል የአሳማ ስጋን መመገብ የሚከለክለው እስላማዊ ሕግ አሁንም አልተነሳም። አድማጮች፣ አሁን ልዩ ማሳሰቢያ። ጉዞ ወደ ኳታር። የ ሀያ ሀያ ሁለት የዓለም ዋንጫ በኳታር የዓመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ በሚቸረው ፍቅር አቻ የለሹን ጨዋታ፣ የጥልቀት ዘገባዎች ከጨዋታ በፊትና በኋላ የምናደርጋቸውን ትንታኔዎች፣ በግጥሚያዎች ውስጥ ብልጭ የሚሉ ከዋክብትን፣ ያልተጠበቁ ስኬቶችን የሚያስመዘግቡ ቡድኖችን፣ አሰልጣኞችን፣ ተጫዋቾችን ከአሜሪካ ድምፅ ይከታተሉ። እንዲሁም ከአህጉሪቱ አራቱም ማዕዘናት ዶሃ ከሚገቡ የእግር ኳስ አፍቃሪዎች መሃል ውድድሩ እስኪጠናቀቅ እዚያው ቦታው ላይ እንገኛለን። ይህ ሸጋ ጊዜ እንዳያመልጦ፣ ከቪኦኤ አፍሪካ ቡድን ጋር ይስለቁ። የእግር ኳስን ተአምራዊ ኃይል አብረን እናጣጥም። የአሜሪካ ድምፅ ራዲዮ። አሁን ሸጋ ጊዜ ለእግር ኳስ አፍቃሪዎች። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ ሶስት ሰዓት ከሰላሳ አራት መቃረቡን ያመለክታል። ለዚህ ክፍል ቀዳሚ ወደሆነው ቅንብር ነው የመወስዳችሁ ኢትዮጵያውያን በአሜሪካ ልዩ ድጋፍ በሚሹ ህጻናት ትምህርትና በሌሎች የበጎ አድራጎት ስራዎች ላይ የተሰማራው ራዕይ የህጻናት መርጃ ድርጅት ከሰሞኑ ልዩ የድጋፍ ማሰባሰቢያና ግንዛቤ ማስጨበጫ ያለውን ዝግጅት አሰናድቶ አቅርቧል። በዚህ በቨርጂኒያ ክፍለ ግዛት የተካሄደውን ዝግጅት ሀብታሙ ስዩም ተከታትሎታል። ውስብስብ የሚመስሉ የሙዚቃ ድርሰቶችን ካለምንም ችግር የሚጫወተው አዲስ ልዩ ፍላጎት ያለው ወጣት ነው። ዛሬ ረቂቅ የሚመስሉ የኮምፒውተር መርሃ ግብሮችን ሳይቀር ተጠቅሞ መስራት የሚችለው ወጣት እናት አዜባ ታሮ ልጃቸው በአመታት ውስጥ ባሳየው መልካም ብቃት ውስጥ የራእይ የህጻናት መርጃ ድርጅት ሚና መኖሩን ያነሳል። ነው ኢትዮጵያን ኤርትራን ስፔሻል ኒድስ ኮሚኒቲ ፕሬዚደንት ነኝ፣ ፋውንደርም ነኝ። ከግሩፕ ኦፍ ፓረንስ እንደኔ አይነት ቤተሰቦች ጋር አብረን በመሆን አቋቁመናል። ከዛ በተጨማሪ ደግሞ በእለት ተእለት ስራዬ ደግሞ ኤጁኬሽናል ኮንሰልተንት ነኝ። ኢንአዲሽን ቱ ዛት አይዱ ቢሄቪየር ቴራፒ ቱ ከመጀመሪያው ልናገር ካልኩኝ ጽጌን ያገኘኋት አንድ ፕሮግራም ላይ የስፔሻል ኒድስ ፕሮግራም ላይ ነበረ እና እዛ ፕሮግራም ላይ መታ አዜብ ልጅ አለሽ ልጅሽን ኮምፒውተር ላስተምረው ስትለኝ ትቀል ልጃለሽ የኔን ልጅ ኮምፒውተር ላስበው አልችልም ነበረ ግን እሷ ለእሱ ያላት ኤክስፔክቴሽን ወዝ ሃየር ዘን ማይን። ብሊድ ምች ንዲውልሲ ያለች እና እንደውም፣ አራት ልጆች ጨምሪ እና አምጪ። ራእይ ፕሮግራም ይባላል የኔ ፕሮግራም። እንደዚህ ስፔሻል ኒድስ ልጆችን እንረዳለን በአሜሪካ ኮምፒዩተር በማስተማር ኢትዮጵያ ደግሞ ብዙ እርዳታ የሚያስፈልግ ሀገር ነው ለእንደዚህ አይነት ልጆች እንደዚህ አይነት ልጆች ስን ኪድስ ዊዝ ስፔሻል ኒድስ ማለት ነው። ስለሚያስፈልግ እነሱን ምረዳለሁ ለእነሱ ፈንድሬስ ስለማድረግ እዛም ላይ ተገኝልኝ አለች። እንደዛ ነው እኔና ጽጌ የተገናኘ ነው። ከዛ ኋላ የእውነት ሺ ቱክ ኦን ሄር ልጄን ወሰደች፣ አስተማረች የመጀመሪያውን ደረጃ አለፈ። የሚቀጥለውን ፓይቶን ገባ። እኔ ቋንቋውንም አላውቀውም። የኮምፒውተር ኮዲንግ ፕሮግራምስ እና አሁን ፓይቶን የሚባለው ፕሮግራም ላይ ነው ያለው። ራእይ የህጻናት ምርጃ ድርጅት የዛሬ ስድስት ዓመት ገደማ በሰሜን አሜሪካ የተቋቋመ ድርጅት ነው። በተለይ ልዩ ፍላጎት ካላቸው ህጻናትና ታዳጊዎች ጋር የተያያዙ ትምህርት ተኮር ስራዎችን ኢትዮጵያ ውስጥ ሲሰራ ሰንብተዋል። ጽጌ ጥበቡ የድርጅቱ መስራችና ፕሬዚደንት ናት። የተለያየ ስፔሻል ኒድ ያላቸውን ልጆችን ሰው የማይረዳቸውን እዛው ባሉበት ኢንክሉሲቭ ባሉበት ቦታ እንጀምር ብለን ንጀምር ነው። ኢትዮጵያ ውስጥ ሁለት ክፍለ ከተማ አራት ትምህርት ቤቶች ውስጥ እንሰራለን። ኮልፌ ቀራኔው ሶስት ትምህርት ቤቶች፣ ነፋስ ስልክ ላፍቶ አንድ ትምህርት ቤት ውስጥ ምንድነው የምናደርገው? እነዚህ ልጆች እንግዲህ በፊት ስንጀምር ሀያ ልጆች ነበሩ። ኢቫሉዌት ተደርገው አያውቁም ትምህርት ተምረው አያውቁም። ስለዚህ የእኛ ፕሮግራም ዘ ፓይለት ፕሮግራም ነው። የሚፈልጉትን ስለማናቅ እየሰራን ነው። የሚፈልጉትን የምናውቀው ማለት ነው። ስለዚህ መጀመሪያ ስንጀምር ምንድን ነው ያደረግ ነው እስራስ ደብተር እስኪ ብርቱ ገዝተን ላክንላቸው። ከዛ በአመቱ ሰርቬ ያደረግን እዛ ሰርቬ ላገር ስናደርግ ምንም የጠቀማቸው ነገር ስለሌለ፣ እዚህ ሀገር ካሉ የስፔሻል ኔድ የቫሉዌት ከምታደርግ ወይዘሮ ሙሉ ትባላለች ከእሷ ጋር ተባብረን ኢትዮጵያ ሄዳ የቫሉዌት አደረገችልን ልጆቹ ሀያውንም ልጆች። ከዛ በኋላ ምንድን ነው ያደረግነው እነዚህ ልጆች ለትምህርት ኤክስፖ ሆና አያውቁም። መጽሐፍ ማንበብ አይችሉም። ስለዚህ ፈርስት ሰርቫይቫል እንትን ነው የሚያስፈልጋቸው። ስለዚህ ምግብ ያስፈልጋቸዋል። የእሱን ለመመለስ ምንድን ያደረግነው ምግብ እንዲበሉ ጧት ጧት ቁርሳቸው እንዲበሉ ልጆቹን ትምህርት ቤቱ ምግብ ፕሮቫይድ ማድረግ ጀመርን። ሁለተኛው ደግሞ ከዛ ከጥናቱ የመጣው ምንድን ነው ልጆቹ የሙያ ትምህርት ቢማሩ ሞሪ ውጤታማ ይሆናሉ። ስለዚህ እነዚህ ልጆች እንደሌላው ተምረው ተመርቀው እንትን ማድረግ አይችሉም፣ ስራ መግባት አይችሉም። ግን ሙያ ግን ከተማሩ እንደ ማንኛውም ሰው ቢዝነስ ሰርተው እንትን ያደርጋሉና ስለዚህ እዛ ቢዝነስ ላይ እንዲገቡ የሸማ ስራ አስተማር ናቸው። እንግዲህ እዛ ጋር የምታያቸው የሸማ ስራዎች አሉ። ልጆቹ ዛሬ እግዚአብሔር ይመስገን ትካስ ኦልሞስት ሰባት አመት ግን ለእኛ በጣም በጣም ጥሩ ኤክስፐሪንስ ያደረግንበት እና በጣም የተደሰትንበት ነው። አሁን ልጆቹ ለምርት የሚበቃና የሚለበስ ስራ ሰርተዋል። ራይ የህፃናት መርጃ ከሰሞኑ የገቢ ማሰባሰቢያና የግንዛቤ ማስጨበጫ መድረክ በቨርጂኒያ ፎልስ ቸርች አዘጋጅቶ ነበረ። በመድረኩ ላይ በተለይ ልዩ ድጋፍ ለሚሹ ህጻናትና ታዳጊዎች አካታች ሁኔታዎችን ለመፍጠር ሁሉም ወገን እንዲረባረብ ጥሪ ቀርበዋል። አሁን ላይ ደግሞ በሰሜን አሜሪካ በሚገኘው ትውልድ ኢትዮጵያዊ ማህበረሰብ ዘንድ ስራዎቹን ለማስፋት ያለው እቅድም ይፋ ተደርጓል። ኢትዮጵያ በምንሰራበት ጊዜ ዋት ሳራውንዳስ እኛ ጋስ ያሉት ኢትዮጵያውያንም ከአሜሪካን ሀገር ውስጥ ከአምስት ልጅ አንድ ልጅ ስፔሻል ዲያግኖሲስ ይደረጋል። ስለዚህ እዛ ውስጥ ደግሞ የእኛም ልጆች አሉበት ስለዚህ የኛ ማህበረሰብ ሁሉም ጋር ስለሆነ አዌርነሱ እውቀቱ ስቲል ይሄ ስቲግማ ወይም እርግማም ነው ወይ ደግሞ እኔ ምን ኃጢያት ሰርቼ ነው የሚለው ነገር ጭንቅላቱ ስላለ ስኛ ከዚህ ስለምን አንጀምርም ብለን አስበም። እኛ ብዙዎቻችን የኮምፒተር ባለሙያዎች ነን፣ አይቲ ነው የተማርነው ባክግራውንዳ ስለዚህ ማስተማር ጀመርን። ማለት ኮዲንግ ዌብ ዲዛይን፣ እነዚህ አይነት ነገሮችን እነሱን ስንጀምር ወደ አስራ ሁለት ልጆች ነበር የጀመርነው። አሁን ግን ኦልሞስት በሰባት ዙር መቶ ሰማንያ አምስት ልጆችን አስመርቀናል። ስለዚህ ይህንን ዘሴም ቲንክ ቴስት ስላረግንበት እሱ ኢትዮጵያ ውስጥ እንደተገበር አራቱ ትምህርት ቤቶች ውስጥ የኮምፒውተር ላብ ወደ ሶስት አምስት ሺህ ብር አውጥተን የኮምፒውተር ላብ አሰርተናል። ወደ መቶ ሰባት ዴስክታፖች ሰባት ላፕታፕ አንዳንድ የመጫወቻ ቁሳቁሶች ልከን ስቲል ፕሮሰስ ላይ ነው ያለው። ሆፕፊሊ አንድ ቀን የእኛን ቪዥን አንደርስታንድ ሲያደርጉ እንደሚለቅልን እርገጠኛለን። ራይ የህፃናት መርጃ ድርጅት ለሚሰራቸው ግብረሰናይ ስራዎች የሚሆኑ ግብአቶችን የሚያገኘው ከበጎ ፈቃደኞችና ከለጋሾች በሚገኙ ሁሉን አቀፍ ድጋፎች ነው። ላልና አባቷ እንዳለማሩ ድርጅቱን ሲደግፉ ከቆዩ ትውልድ ኢትዮጵያውያን መካከል ናቸው። ስምንላል ነው እና አምሰታለሁ ለአርሲኤ ልጆቹ ቅድም ያናገርካት ልጄ ናት። የእሷን ብርዝዴ የአንድ ቀን ፕሮግራም ነው። ትልቅ ድግስ እዚህ አካባቢ ሰዎች ድግስ አድርገው ልጆች ቤተሰብ ጠርተው ምናምን ጥሩ ነው። ሰው ደስ ስለው መደሰት አለበት፣ እንደዚህ አይነት ነገር ማዘጋጀት አለበት። ግን አንዳንዴ ኤክስትራ ውጪ ሊሆን ስለሚችል የእሷ ልደት ፕሮግራም ልጆች የሚያመጡትን ስጦታ ገንዘብ ሰብስበን የእሷን ፈንድ የብርዝዴ ፈንድ ለራይ በመላክ ልክ የመጀመሪያ ፕሮግራሟ ላይ ያኔ በነበረው ከረንሲ ከዚህ እሷ የሰበሰበችው ገንዘብ ለኢትዮጵያ ውስጥ ለአያ አንድ ልጅ የአንድ ዓመት ቁርስ ችሎ ነበሩ። ለዛ ሰርተፊኬሽን አላ ደስ ብሏት ነው መጣው። እዚህ ዋናው ዓላማዬ እኔ ነኝ ደግነትን ለመማር ለልጆችም ደግነትን ታስተምራለ። ለዛ ነው ለእሷም ሲሆነው በዚህ ዝግጅት ላይ ድርጅቱ ብዙሃንን የጠቀሙ ናቸው ያላቸውን ስራዎች የሚያስቃኙ ማስገንዘቢያዎችን ለእይታ አቅርቧል። ራእይ የህፃናት መርጃ ድርጅት ባዘጋጀው በዚህ መድረክ ላይ ከአእምሮ ውስንነትና ልዩ ፍላጎት ጋር የተያያዙ ሙያዊ ማብራሪያዎችም ቀርበዋል። እንዲህ ያሉ መድረኮችና ተቋማት ካላቸው ማኅበረሰባዊ ፋይዳም ሆነ መልካምነት ከሚሰጠው ግላዊ እርካታ አንጻር መደገፍ እንደሚገባቸው በዝግጅቱ ላይ ያገኘኋቸው ተሳታፊዎች ነግረውናል። በመጀመሪያም ማመን ያለብን እነዚህ ልጆች የህብረተሰቡ አካል ናቸው። ዊ አር ኦል ሂውማን ቢንግስ እዚህ ምድር ላይ የመጣ ነው ቱ ሜክ ዲፍረንስ አት ዲፍረንት ሌቨል ያንን ከማመን ጀምረን እንዳላቸው ስኪል እንዳላቸው አምነን በዛ ስኪል ላይ ሰርተን ለሶሳይቲ ኮንትሪቢዩት የሚያደርጉ ሜምበርስ እንደሆኑ እኛ መቀበል፣ ወላጆችም ይሄንን ማምነን ማመን ሶሳይቲውም ህብረተሰቡም ይሄንን አምኖ፣ ሌቭላቸው ከሌላ እኩል ላይሆን ይችላል። ሰፖርት ሊፈልጉ ይችላሉ። ግን ስቲል ዊ ሀቭ ቱ ቢሊቭ ኮንትሪቢዩቲንግ ሶሳይቲ ሜምበርስ እንደሆኑ። መርዳት ለራስ ነው። አሚን ታገኘዋለህ፣ በሌላ መንገድ ታገኘዋለህ። እናቶቻችን፣ አባቶቻችን ሲሉ የምትሰማ ከሆነ ለሌላ ሰው ሲያደርጉ ለአንተ ነገ ነው ያሳደርኩልህ ነው የሚሉን እና እኛ ዛሬ የምናደርገው ነገር ለልጆቻችን፣ ለሌሎች ቤተሰቦቻችን ሌላ ቦታ የሚደረግ የሚከፈል ነገር ስለሆነ ያን ነገር ማድረግ ጥሩ ነው። አጌን ደግሞ መነሳሳቱ ከራሳቸው ነው የሚጀምረው። ግን አንድ የመስጠት ከጀመርክ ማድረግ ነው ምንም ነገር ገንዘብ ዛማሽ አታወጣም። በተለይ አርስ የመተ እንደዚህ አይነት ፕሮግራም ሲኖር መርዳት ነው ልጆች ማስተማር ይኖረው ያስተምራሉ። ማስተማሪ ላይ ማስተማር ነው። ይህ ምሽት አዝናኝ ዝግጅቶችን ከማካተት ተሻግረው ተሳታፊዎች የድርጅቱን ግብና ራዕይ ይጋሩ ዘንድ የሚያደርጉ አሳታፊ መርሃ ግብሮች እንዲሁም መልመጃዎች ቀርቦበታል። ገጠሙ ችግሮች ተወስተዋል። በዋናነት ግን ድርጅቱ አድጎና ጠንክረው አዲስን የመሰሉ የተጨማሪ ሕፃናትና ወጣቶችን ነገ የሚያፈኩ መላዎችን አመላክቶ ተጠናቋል። ለአሜሪካ ድምፅ ሀብታሙ ዝዩም ዋሽንግተን ዲሲ ሀብታሙን ለግሩም ዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ተከታዩ ሴቶችና ቤተሰብ የተሰኘው ቅንብራችን ነው። ቻይ ከሁለት ዓመት በፊት በቅዱስ ጳውሎስ አቤት ሆስፒታል ውስጥ የተጀመረ በጤና ሽግግርና ምርምሮች ላይ የሚሰራ ቡድን ነው። ቻይ የተለያየ የጤና ምርመራ መሣሪያዎችን መለዋወጫዎችን፣ በኮምፒውተር የሚሰሩ ትሪዲ ወይም ሶስት ዲ በህትመቶችን በመጠቀም ተመልሰው አገልግሎት ላይ እንዲውሉ በማድረግ እንዲሁም ሌሎች የፈጠራ ምርምሮች ላይ በመሳተፍ ችግሮችን ለመቅረፍ እየሰራም ይገኛል። የደንገረመው ከተቋሙ መስራቾች መካከል አንዷ የሆኑትን ዶክተር ሳልሳዊት ተስፋዬን አነጋግራ ተከታዩን ለሴቶችና ቤተሰብ አቀናብራለች። ዛሬ የተገናኘነው ቻይ የተሰኘ በሕክምና ፈጠራ ላይ የሚሰራ በተለይም ደግሞ ስሪዲ በተሰኘው ፈጠራ ላይ የሚሰራ ተቋም አላችሁ እና በሱ ዙሪያ ነው። ግን እንደው ለመረዳት ያህል በስሪዲ የሚሰራ የሕክምና መሳሪያ ወይም ደግሞ የፈጠራ ስራ ማለት ምን ማለት ነው? እስቲ ያንን አብራር ትችልን? ከዛ እንጀምር። ቻይ ማለት ፖርነ ፎር ሄልት ኬር ኢኖቬሽን ነው መቻልም ወይም እንዲያሳይ የተሰየመ ስያሜ ነው። አክቹዋሊ ኮርነር መሆኑ ደግሞ ያው የብዙ ዲሲፕሊኖች ኢንተርሴክሽን መሆኑ ፎከሱ ምንም ሄድ ላይ ቢሆን ግን፣ የብዙ ዲሲፕሊኖች የኢንጂነሪንግም፣ የቴክኖሎጂ ላይክ የኮምፒተር ሳይንስም የሜዲሲኑም ሴክተሮች ተገናኝተው የሚሰሩበት ስፔስ ነው የተፈጠረው ቤዚክሊ አቤት ሆስፒታል ውስጥ ሲንት ኮቪድ ነው። ከኮቪድ በፊት ቴክኖሎጂ አሁን እንደ ለግዠሪ ነበረ የሚታየው። ግን አፍተር ኮቪድ በጣም ብዙ ጋፖችን ምሳሌ ትምህርት ቆም ኦንላይን መማርን የተለያዩ እንዲህ አይነት ኦፖርቹኒቲዎችን ፈጥሮልናል። ስለዚህ በዚያ መሰረት ነው ሀሳቡ የተነሳው። ያላየናቸውን መንገዶች የምናይበት ስፔስ ነች። ይህቺ ሴቻይ ማለት ፕሪት እያደረገም ያለው ለሆስፒታሉ ነው፣ ግን ወደፊት እንደ ማዘር ካምፓኒ ሆኖ ብዙ ፕሮጀክቶች ወደ ስሩ ያለው ስፔስ ነው የሚሆነው ማለት ነው። እና ከረንትሊ እንዳልሽው ትሪዲ ፕሪንቲንግ ላይ ነው እየሰራ ያለ ነው። ትሪዲ ፕሪንቲንግ እንግዲህ ከፌሎ ኢንጂነሪንግ ተማሪዎች ወይም ኢንጂነር ጓደኞች ምናምን ያየነው ቴክኖሎጂ ነው። ወይም ዝም ብለው አሻንጉሊት ምናምን ነው ፕሪንት ይደረግበት የምናየው አንዳንድ ቦታዎችም ትልልቅ ኢንስቲትዩቶችን ላይ ሪሰርች እና ዲቨሎፕመንት ይሰራሉ። ስለ ፕሪንት እስከማድረግ ድረስ የደረሱበትም ቤቶች አሉ፣ ላይክ በጣም አድቫንስ በሆኑት አገሮች ላይ ማለት ነው። አስቀድመሽ እንደነገርሽኝ እንግዲህ የተለያየ የሙያ ዘርፍ ላይ ያላችሁ ወጣቶች ናችሁ። ወደዚህ ነገር የመጣችሁት ግን እንደው ይሄ ኮርነር እንዲፈጠር ወይም ደግሞ ይሄንን ጥግ መስርታችሁ ወደ ስራ እንድትመጡ ያነሳሳችሁ የመጀመሪያው ነገር ምን ነበረ? እንግዲህ አንድ ልለው የምችለው ነገር እዚህ ላይ የሁሉም ነገር ኢንስፓሬሽን የነበረው ችግራችን ነው። የኮቪድ መፈጠር እና በኮቪድ ጊዜ የነበረው የመሳሪያዎች እጥረት ነው። በድሮ ጊዜ እርዳታ ሲልኩልን የነበሩ ሀገሮች ልክ እንደኛ ተቸግረው እኛን መርዳት አልቻሉ። ስለዚህ እኛም ራሳችንን መርዳት አለብን በሚል የተነሳ ነው። ስለዚህ የዛን ጊዜ የግለሰብ መከላከያ እቃዎችን ምናምን እዛ ሆስፒታል ውስጥ ለማምረት ሞክረን ነበረ። በትምህርት አኳያው ደግሞ ትምህርት የሚማሩ ሐኪሞችና ነርሶች ሲቋረጥ ያው መሰብሰብ ስለማይቻል ኦንላይን ፕላትፎርም ይፈጥረን እዛ ላይ እንዲማሩ ማድረግ ሞክረናል። ይሄ በሙሉ የመጣው ያው ባለን ብቻ እንዴት ችግራችንን እንፍታው በሚል ነው የጀመረው ነበረ። ያ ብዙ ጊዜ አሁን ስሪዲ ህትመት ወይም ደግሞ ባለሶስት ማዕዘን ህትመት ሲባል ለብዙ ሰው ግልጽ አይደለም። በተለይም ደግሞ የምናየው እቃ በተለምዶ ማይካ የሚባለውን አይነት እቃ የሚመስል ነገር ነው የሚወጣው ተሰርቶ ሲወጣ የምናየው። እና አንቺ እንደነገርሽኝ ደግሞ ሰው ሰውነት ውስጥ ሊገባ እስከሚችል ንቅለ ተከላ ተደርጎ እንደሚገባ መሳሪያ ድረስ ሁሉ ሊመረትበት የሚችልበት አይነት የፈጠራ ዘርፍ ነው እና ይሄ ነገር ምን ያህል አስተማማኝ ነው? ምን አይነት ምርምሮችስ ነው የሚደረጉበት ቴክኖሎጂ የሚባለውን ትንሳ ያው ወረቀት የሁለት ዳይሜንሽን ህትመት ቴክኖሎጂ ነው። ምን ማለት ነው? ወይ ዋይ አክሲስ ይኖሯል፣ ወይ ኤክስ አክሲስ ይኖሯል። በቃ እንደ ወረቀት በሁለት ዳይሜንሽን ብቻ ነው የምናየው። ልክ ስሪ ዲ ሲሆን ወይም ሶስት ዳይሜንሽን ሲሆን ደግሞ ወረቀቱ ላይ አንድ ስራ ስናቆም አይነት ነገር ነው በሁሉም አቅጣጫ እንደ እንደ ማንኛውም እቃ የሚያዝ የሚጨበጥ አርጎ ፕሪንት አርጎ የሚያወጣ ወይም አትሞ የሚያወጣ ማሽን ነው ማለት ነው። ይህ ቴክኖሎጂ የሚጠቀመው እግ በአሁኑ ሰዓት እኛ እየተጠቀምነው ያለ ነው፣ የፕሪንተር አይነት ፌል የሚባል የፕላስቲክ ፊላመንት የሚጠቀም ፕሪንተር እየተጠቀምነው ያለ ነው። ግን በዓለም ዛ በጣም የተለያዩ አይነት ብዙ አይነት ፕሪንተሮች አሉ። ይዘን የስቲል የብረት እራሱ ፕሪንት የሚያደርጉ አይነት ማሽኖች አሉ፣ በጣም አድቫንስ በሆነ መልኩ ማለት ነው። አሁን እየተጠቀምነው ያለ ነው በእርግጥ ከትንሹ ነው ለመነሳት ያሰብነው። ምን ማለት ነው? ምሳሌ እንዲ የሚጎሉ እቃዎች ወይም ደግሞ እጅ ስብራቸውን ሲኖር ከላይ የሚጠቀለሉት በፋሻው ምትክ በስሪ ዲ ፕሪንት የታተመ ፋሻ አይነት ለመስራት ምክንያቱም በክብደቱ ስለሚቀል ወይ የተለያዩ አይነት ጥቅሞች ስለሚያሰድ ህክም ኖርበዱ ከኢንጂነሮች ጋር ከቴክኖሎጂን ከሚያውቁ ሰዎች ጋር አብረን ሆነን ይህን ነው እየተመራመርን አሁን ያለ ነው። በአሁኑ ጊዜ ምንም ነገር በሀገሪቷን ደረጃ በኤፍ ዲ ኤ ደረጃ አፕሩቭድ ሆኖ ወይም ተቀባይነት ኖሮት ስራ ላይ የዋለ ነገር የለም። ግን ሁሉም ነገር ስራ ላይ ከመዋሉ በፊት እንደሚኖረው ምርምር እና ጥናት ሁን ትኩረት አድርገን እየሰራ ነው ያለ ነው። ኢምፕላንት ያለው ነገር ለምሳሌ በአደጋ ምክንያት አንድ ሰው እሽ፣ በተለይ እኛ ሆስፒታል ውስጥ የሚመጡ ታካሚዎች ተጎድቶ የሚመጡት ወጣት ናቸው። በመኪና አደጋ በተለይ በጣም ይበዛል። ስለዚህ የጭንቅላታቸውን ቅል የመጎዳት እንትን በጣም ብዙ እናያለን። ስለዚህ እሱን ሪፌሽ ለማድረግ ወይም ለመመለስ የሚጠቀሙት ሌላ የሆነ ዱቄት የመስ ስለ ሌላ ማቴሪያል አለ ቴክኒካል አለመሆን ማለት ነው። ግን እሱ ትንሽ ከሰው ገቢ ጋር አይመጣጠንም። እንደ ኦፕሽን፣ እንደ አማራጭ ትሪ ዲ ፕሪንቱን ብንጠቀም በሚል ጥያቄ ነው ይሄ ጥናት እያደረግን ያለ ነው። ተቀባይነት ኖረት ውስጥ የሚቀጥል ድረስ ረጅም አመት የሚፈጅ ናትና ምርምር ያፈልገዋል። ግን በዛው ልክ አሁን ኦፕሬሽን ክፍል ውስጥ ገብን ስለ ሐኪሞቹን ይህንን ቴክኖሎጂ ስናስታውቃቸው እንዲህ እንደውም ይህንን ፕሪንት አድርጉልኝ እንደም እያለን የሚመጡትን ከረንት እቃዎቹ ላይ ነው አሁን ሪሰርችን ፎከስ እያደረግን ያለ ነው። ያኛው ሞር ያው ሰውነት ውስጥ የሚገባ ስለሆነ እንዳልሹ ረጅም ጥናትና የብዙ ተቋሞች እና የብዙ አካሎች ኢንቮልቨንት ያስፈልገዋል። ስለዚህ በቀጠም የሆነ ሁሉም ሰው የሚማርበት ስፔስ ነው። ላይክ በግል ከተሞከሩ እቃዎች እናንተ እንግዲህ ለህክምና ባለሙያዎች ከሰጣችኋቸው ያገኛችኋቸው ምላሾች ምን ይመስላሉ? አንዳንድ እቃዎች ያለ የሰጠናቸው ለምሳሌ እንደ ግን ማድቀቂያ ወይም ፒል ክራሸር ወይም ግራይንደር የሚባለው ነገር ማለት ነው። እሱን ሞክረውታል። እዛ ላይ ብዙም አሁን እየሰራንበት ያለ ነው መንገድ በወረቀት ውስጥ ቀጥቶ በድንጋይ መቀጥቀጥ ላይ ነውሁንአንድ ሳል እንደዛ ነው እያደረግን ያለ ነው። ምንም የለም ይህንን ለመስራት የሚጠቅም መሳሪያ። ስለዚህ እሱን ፕሪንት አርገን በሰጠና ጥሩ ተመላሽነት አለው። ግን ያው አንዳንድ አንዳንድ ስፔሻሊስቶች የእቃውን ስቴሪሊቲ ወይም ንጽህናውን ምናምን ጥያቄ ውስጥ ያስገባሉ። ይህንን በበለጠ ብናየው እያሉ ፊድባክ ይሰጡናል። ሌላኛው ደግሞ የኦፕሬሽን ክፍል ሰርጅኖቹ ኦፕሬሽን ሲሰሩ እናየውበት ላይት አለች፣ መብራት አለች። እሷን መያዣ እጀታዋ አለች እና ብዙ ጊዜ እጀታዋ ትሰበራለች። ሆስፒታል ውስጥ እዛው በራሳቸው በዋር ውስጥ ያሉ ስታፎች ነው የተጠየቀ፣ ሪኩዌስት ነው፣ ጠይቁን፣ ፕሪንት አደረግንላቸው። ጥሩ ነው። ዘስክሪንክ የወጣው ጥሩ ነው ግን ማሽኑ ላይ ፊት ለማድረግ ሜዥርመንት ላይ ያዛባ ነው ነገር ካለ እሱን ድጋሚ ማየት ይኖርና ድጋሚ ደግሞ ፊት ማድረግ ይኖርብናል ማለት። ስለዚህ እንደ ስራ ላይ ምዕረር አይነት ነገር ነው ተረፈ። ለመንግስትም የግሎችንም ሴኮለሮችን ኮምባይን አድርገን አንድ መሬት የሚወርድ ነገር ለማምጣት ነው ስል አላማችን። ከተሳካልንም ይሄ በዚህ ነው መግፋት የምንጀምረው። በዘለቄታው ይረዳል እንጂ አሁን አንድ ፕሮጀክት ተጀምሮ ከሁለት አመት በኋላ ፌዛው ሲያደረግ እንደነበረው አበሪቷ እንደነበረች የሚቀጥል ከሆነ ብዙ እያዋጣ እንዳልሆነ ከረት ተናበረው ማቴሪያሉ ማግኘት እንችላለን ወይ፣ ዚህ ፕሮሰስ ማድረግ እንችላለን፣ መንግስት በዚህ በምመኩ ያግበናል፣ ቅጥራ በምን በኩል ኢንቨስት ማድረግ ይችላል፣ ጋር የሚለውን እና ኮንትራክት ለማድረግ እና ከዚህ ለመመታት እየሞከርን ነው። ይሄ ስራ አጥ በሞላበት ሀገር ላይ ሆነን ምናምን ምን ምን ማስሰብ አለብን የሚለውን እያሰብን እየሰራን ያለ ነው። ተስፋ እናደረጋለን ኬታማ ሆናለን ብለን። እሺ ሳልሳዊት በጣም ነው የማመሰግነው፣ ከአሜሪካ ድምጽ ጋር ለነበረች ቆይታ። እኔም በጣም አመሰግናለሁ ኤደንንና እንግዳዋን ዶክተር ሳልሳዊትን እኔ ማመሰግናለሁ። አድማጮች፣ አሁን በተለያዩ ማሰራጫዎች እንዴት እንደምታገኙን አማራጮቹን እናስታውሳችሁ።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 አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ምስራቅ አፍሪካ ውስጥ የሚንቀሳቀሱ አሸባሪ ቡድኖች በሶማሊያ ሰላማዊ ዜጎችን የመንግስት ሰራተኞችንና የአደጋ ጊዜ ሰራተኞች ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ምስራቅ አፍሪካ ውስጥ የሚንቀሳቀሱ አሸባሪ ቡድኖች በሶማሊያ ሰላማዊ ዜጎችን የመንግስት ሰራተኞችንና የአደጋ ጊዜ ሰራተኞችን ኢላማ ያደረገ ጥቃታቸውን በመቀጠል በሕዝብ ላይ ፍርሃትን በማንገስ ከፍተኛ ውድመት እያደረሱ ናቸው በማለት የዕለቱ ርዕስ አንቀጽ ጽሑፉን ይጀምራል። እንደ አውሮፓውያን የዘመን አቆጣጠር ጥቅምት 29 2022 ዓ ም ሞቃዲሾ ላይ ለደረሰውና ከ100 በላይ ሰዎች ለተገደሉበት በተጨማሪም 300 የሚሆኑ ሰላማዊ ዜጎች ለቆሰሉበት አውዳሚ የቦምብ ጥቃት አልሸባብ ኃላፊነት እንደሚወስድ አመልክቷል ሲል እርስ አንቀጹ ይቀጥላል። አያይዞም የዩናይትድ ስቴትሱ የገንዘብ ነክና የሽብር ጉዳዮች ክትትል ረዳት ሚኒስትር ብራያን ኔልሰን ባስተላለፉት የሐዘን መግለጫ በዚህ አሰቃቂ ጥቃት ዘመዶቻቸውን ላጡና ለተጎዱት ሁሉ የተሰማንን ሐዘን እየገለጥን ይህን ምክንያት አልባ የሽብር ድርጊት አጥብቀን እናወግዛለን ማለታቸውን አትተዋል። ርዕሰ አንቀጹ በመቀጠልም ረዳት ሚኒስትሩ ሀገራቸው ለሶማሊያው አይሲስ እና ለአልሸባብ የገንዘብ አሊያም ሌላ ድጋፍ በሚያደርጉ የትስስር መረቦች ላይ በቀጥታ የተነጣጠረ እርምጃ ወስዳለች ማለታቸውን አውስቷል። ዩናይትድ ስቴትስ የአይሲስ ሶማሊያ የጦር መሳሪያ አዘዋዋሪዎችን መረብ፣ አጋሮቻቸውንና ሌሎች የንግድ ድርጅቶችን ለሽብር ቡድኑ በጦር መሳሪያ አስተላላፊነት መፈረጇን ይዘረዝራል። በጦር መሳሪያ አዘዋዋሪነት የተፈረጁት ግለሰቦች አይሲስ ሶማሊያ ከተባለው ከዚህ የሽብር መረብ ጋር በእጅጉ የተሳሰሩ ናቸው። እነዚህ የህገ ወጥ አዘዋዋሪ መረቦች በዋናነት በየመንና በሶማሊያ መካከል የሚሰሩ ሲሆን በአረብ ባህረ ገብ መሬት ከሚንቀሳቀሰው አልቃይዳ እና ከአልሸባብ ጋር ጠንካራ ግንኙነት አላቸው ብሏል። የዩናይትድ ስቴትስ የገንዘብ ሚኒስቴር ኦሳማ አብድል ሞንጊ አብደላ በከርንም በብራዚል የአይሲስ ቀንደኛ ደጋፊነት ፈርጇል። እንደ አውሮፓውያን የዘመን አቆጣጠር በ2016 የአይሲስ ከፍተኛ አመራሮች ለአሸባሪው ቡድን መሳሪያዎችን እና ወታደራዊ ቁሳቁሶችን እንዲያፈላልጉ በከር ታዞ እንደነበረ ተዘግቧል። እነኚህ በድርጊታቸው የተለዩት ወገኖች የባህር ላይ ወንብድናን እና በህገ ወጥ መንገድ አሳ ማስገርን ጨምሮ በተለያዩ ሌሎች የወንጀል ድርጊቶች ተሰማርተው መገኘታቸው አይሲስ ሶማሊያ ከተለያዩ ህገወጥ ቡድኖችና በክልሉ ከሚንቀሳቀሱ ሌሎች አሸባሪ ድርጅቶች ጋር ያለው ቁርኝት የቱን ያህል ስር እንደሰደደ ያሳያል፣ ያለው የዕለቱ ውርስ አንቀጽ፣ የውጭ ጉዳይ መስሪያ ቤቱ በተመሳሳይ በአሸባሪነት የሰየመውን የሽብር ቡድኑን ቀንደኛ መሪም ጠቅሷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እንደ አውሮፓውያን አቆጣጠር የካቲት 27 2018 ዓ ም የሽብር ቡድኑን አይሲስ ሶማሊያንና እንዲሁም እንደ አውሮፓውያን አቆጣጠር ነሐሴ 11 2016 ዓ ም ደግሞ ፕሬዚደንታዊ ማዘዣ 13 224 በሚፈቅደው መሰረት በዓለም አቀፍ አሸባሪነት መዝግቧል። አይሲስ በአንጻሩ ምስራቅ አፍሪካ ውስጥ ገንዘብ የሚያገኝባቸውን የተለያዩ መንገዶችን መሞከሩን የጠቆመው ርዕሰ አንቀጹ አያይዞም ቡድኑ በሰላማዊ ሰዎች ላይ የሚፈጽመውን የሽብር ጥቃት መቀጠሉንና የየአካባቢ ማህበረሰብ አባላትን በማስፈራራት ገንዘብ እንደሚሰበስብ እንዲሁም ምልመላ እንደሚያካሄድ አመልክቷል። ይህ ቡድን በተጨማሪም የገንዘብም ሆነ ቁሳቁስ ድጋፍ የማያደርጉ የሶማሊያ ነጋዴዎችንና ሰላማዊ ዜጎችን ይገላል፣ መቀጩ ይጠልባቸዋል፣ ያስፈራራቸዋል። ዩናይትድ ስቴትስ የአይሲስ እና የአልሸባብን የገንዘብ ምንጭ ለማድረግ እና የሽብር ቡድኖቹን ዕድሜ ለማሳጠር የሚያግዙ እርምጃዎችን በመውሰድ በምስራቅ አፍሪቃ ከሚገኙ አጋሮቿ ጋር ተባብራ መስራቷን ትቀጥላለች ሲል የዕለቱ ርዕሰ አንቀጽ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ለረቡ ምሽት ያሰናዳናቸውን ዝግጅቶች ነበር የተከታተላችሁት። ነገ ሐሙስ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አርብ ታዲያ ቀደም ብለን እንዳስተዋወቅ ነው ከዶሃ ኳታር የሚተላለፈውን የ2022ቱን የዓለም ዋንጫ የሚመለከተውን ሙሉ ዝግጅታችንን ተከታተሉ። ያስተናግድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉ እና ከተቀሩ ባልደረቦች ጋር በዚህ ተሰናበትን። መልካም ምሽት። ደህና ደሩ። പത്തൊന്നും ആധാർ കമ്പോൾ ആധാർ ആധാർ പറ്റുള്ള ആധാർ